ዶክተር ተበጀ ሞላ በዲከን ዩኒቨርሲቲ የትምህርት ፖሊሲና ማህበራዊ ፍትህ ጥናት ተመራማሪ ቀደም ሲል የአፍሪካውያንን የሰፈራ መነሻና በሰብአዊ ቪዛ ወደ አውስትራሊያ የዘለቁ ወጣቶች በከፍተኛ ቁጥር የዩኒቨርሲቲ ትምህርት ማጠናቀቅ ያለመቻል አስባቦችን አስመልክተው ያካሄዱትን ጥናት ለትምህርት ማቅረቦና መወያየታችንም ይታወሳል። አሁን ከሰሞኑ የዛ ለጣቂ የሆነና የስደተኛ መደብ ጀርባ ያላቸውን አፍሪካውያን ተማሪዎችን በተለይም በሁለተኛ ደረጃ ትምህርት ቤት ያሉት ለስራና ለከፍተኛ ትምህርት ተቋማት የሽግግር ድጋፎችን የማግኘትን ሁነኛነት አስመልክተው ጥናታዊ ጽሑፎችን አቅርበዋል። የጥናቱ ዋነኛ ግኝቶች ምንድናቸው? የጥናቱስ የጥናቱ አስፈላጊነት ከምን አኳያ ነው? መልካም ካሳሁን አመሰግናለሁ በዚህ መልኩ ሀሳቤን ወደ ማህበረሰባችን እንዳደርስ ስለአመቻቸልኝ በጣም አመሰግናለሁ። እንግዲህ እንዳልከው ባለፈው ውይይታችን ትውልድ አፍሪካ የአውስትራሊያ ወጣቶች የከፍተኛ ትምህርት ተሳትፎና ስኬት ምን እንደሚመስል አንስተን ተወያይተን ነበር። እንደሚታወቀው ከ2010 ጀምሮ ላለፉት 11 ዓመታት የአውስትራሊያ መንግስት በከፍተኛ ትምህርት ዘርፉ አናሳ ውክልና ያላቸው የማህበረሰቡ ክፍሎች የተለየ ድጋፍ ተደርጎላቸው ወደ ዩኒቨርሲቲ እንዲገቡ የሚያደርግ ፖሊሲ አስቀምጧል። በመሆኑም የአፍሪካ ወጣቶች የዚህ ውድል ተጠቃሚ በመሆን በርከት ባለ ቁጥር ወደ ዩኒቨርሲቲ ይገባሉ። ነገር ግን ቀደም ብለ እንዳነሳው፣ ከዚህ በፊት እንደተወያየንበት አገባባቸው ላይ በርከት ይበሉ እንጂ በስኬት ከመጨረስ አንጻር ከፍተኛ ችግር ይታያል። ለምሳሌ ከመንግስት ከራሱ የተገኘው መረጃ የሚያሳየው ከ2001 እስከ 2017 ባሉት 18 ዓመታት ውስጥ በድምሩ ወደ 11 ሺህ የሚጠጉ የሰብአዊ ሰፈራ ፕሮግራም ተጠቃሚዎች የአፍሪካ ወጣቶች ወደ ዩኒቨርሲቲ ገብተው የድግሪ ፕሮግራም ጀምረው ነበር። ነገር ግን በዚህ ጊዜ ውስጥ ድግሪያቸውን በጊዜ ለመጨረስ የበቁት ከሁለት ሺህ በታች ናቸው። በሌላ አነጋገር ምን ማለት ነው? ከሰማኒያ ፐርሰንት በላይ የሚሆኑት የአፍሪካ ወጣቶች የዩኒቨርሲቲ ድግሪያቸውን ሳይጨርሱ አቋርጠው ይወጣሉ ማለት ነው። የዚህ ጥናት ዋና ዓላማ የዚህ ችግር መንስኤ ምንድን ነው የሚለውን ለመረዳት ነበር። በመሆኑም በርካታ ወጣቶችን ለማነጋገር ችዬ ነበር። በተጨማሪም በርካታ የአፍሪካ ተወላጆች የሚኖሩባቸው አካባቢዎች ያሉ ዘጠኝ ትምህርት ቤቶች ተመርጠው በነዛ ትምህርት ቤቶች ውስጥ በመዞር የስራ መስክ ምክር አገልግሎት ሰጭ ባለሙያዎች ጋር በመወያየት የችግሩ ምንጭ ለማያወቅ ሙከራ አድርጌያለሁ። የጥናቱ ግኝት የሚያሳየው በርካታ የአፍሪካ ወጣቶች ወደ ዩኒቨርሲቲ ገብተው ለስኬት የማይበቁት በዋናነት የሁለተኛ ደረጃ ትምህርት ዝግጅታቸው ውስን ስለሚሆን ነው። ዋናው ግኝት ይሄ ነው። የሁለተኛ ደረጃ የትምህርት ዝግጅታቸው ውስን ነው። የዚህ የትምህርት ዝግጅት ውስንነት ደግሞ ከምን ጋር እያያዛን ስንል ሶስት የተለያዩ የችግሩ ምንጮችን ለይተን ማየት እንችላለን። አንዱ ከራሳቸው ከወጣቶች ጋር የተያያዘ ነው። በጎበኘኋቸው ዘጠኝ ትምህርት ቤቶች ውስጥ ያነጋገርኳቸው ባለሙያዎች ደጋግሞ ያነሱልኝ ነገር ቢኖር ምንድን ነው ከሌሎች አቻዎቻቸው አንጻር ሲታዩ ትውልደ አፍሪካ ወጣቶች ለትምህርት የሚሰጡት ትኩረት በጣም ውስን ነው። ይህ ለትምህርት የሚሰጥ ትኩረት ውስንነት በምን ይገለጻል ስንል ያለበቂ ምክንያት ከትምህርት ቤት ይቀራሉ። በተደጋጋሚ ከክፍል ውስጥ እና ከክፍል ውጭ ረብሻ ያስነሳሉ። እንዲሁም በግልና በቡድን የሚሰጣቸውን የቤት ስራ በተገቢ መልኩ አይሰሩም። በአጠቃላይ የግድ የለሽነት ባህሪ ያሳያሉ። በትምህርት ቤት ውስጥ እና ከትምህርት ቤት ውጭ በእነዚህ እና ተያያዥ ምክንያቶች ምክንያት እነዚህ ወጣቶች የአስራ ሁለተኛ ክፍል ፈተና ሲቀመጡ ውጤታቸው ዝቅተኛ ይሆናል። እንግዲህ የአታር ማለት የአውስትራሊያን ተርሸሪ አድሚሽን ራንክ የምንለው የአታር ውጤታቸው ዝቅ ባለ ቁጥር ደግሞ እነዚህ ወጣቶች የሚፈልጉትን የስራ መስክ ወይም ደግሞ የሙያ ዘርፍ ለማጥናት አይችሉም ማለት ነው። ሁለተኛ ወደሚፈልጉት ዩኒቨርሲቲ ለመግባት አይችሉም። ሶስተኛ ደግሞ ወደ ዩኒቨርሲቲ ቢገቡም ካላቸው ውስን ዝግጅት አንጻር ብቁ ተወዳዳሪ አይሆኑም ማለት ነው። ይህ እንግዲህ ከወጣቶቹ ጋር የተያዘው ችግር ነው። በአጠቃላይ ለትምህርት ትኩረት አለመስጠት ወጣቶቹ ጋር የተያዘው ግን፣ ችግሩ ከወጣቶች ጋር ብቻ አይደለም። ሁለተኛው የችግሩ ምንጭ ደግሞ ወላጆች ናቸው። ወላጆች ወይም አሳዳጊዎች የችግሩ አስተዋጽኦ አድርጓል ስንል ምን ማለታችን ነው? ብዙውን ጊዜ በልጆች ፍላጎትና በወላጆች ምኞት መካከል ክፍተት ይፈጠራል። በተለይ የስራ መስክን በተመለከተ ወይም የሙያ ዘርፍን ምርጫ በተመለከተ ማለት ነው። ልጆች የትምህርት ዝግጅታቸውን እና ፍላጎታቸውን አማክለው ምርጫቸውን ያሳውቃሉ። በሌላ በኩል ደግሞ ብዙዎቹ የአፍሪካ ቤተሰቦች ወይም አሳዳጊዎች ልጆቻቸው ምን እንደሚሆኑ ቀድመው ይወስናሉ። ስለዚህ በልጆቹ ፍላጎትና በቤተሰቦች ምኞት መካከል ክፍተት ሲፈጠር በርካታ ጣጣ ይዞ ይመጣል። ከነዚህ ውስጥ የቤተሰብ ቅራኔ አለ። ልጆች በትምህርት ላይ የሚያደርጉት ትኩረት እንዳነሳ ነው ቀደም ብለን ይቀንሳል። ልጆች በራሳቸው ያላቸው መተማመንም እንዲሁም ይወርዳል ማለት ነው። ለምሳሌ አንድ ግልጽ የሆነ ጭብጥ ላንሳለ። እሱ ምንድነው? ለኢደ ጥበብ ሙያ ያለን አመለካከት ብዙዎቻችን ብዙዎቻችን ስለራሴን ጨምሬ ማለት ነው የአፍሪካ ወላጆች ወይም አሳዳጊዎች ለኢደ ጥበብ ሙያ ያለን አመለካከት የተዛባ ነው። ከዚህ የተዛባ እይታ ተነስተን ደግሞ በልጆቻችን ላይ ያልተገባ ጫና እንፈጥራለን። ለምሳሌ የተዛባ ነው ያልኩበት ምክንያት ምን ማለት ነው? የኢደ ጥበብ ማሰልጠኛ ተቋማት ቴፍ የምንላቸው ተቋማት ወደ ዩኒቨርሲቲ ለመግባት ወሳኝ አስተዋጽኦ ያደርጋሉ። ልጆች ከትምህርት ቤት ወደ ቴፍ ከቴፍ ወደ ዩኒቨርሲቲ ሲሸጋገሩ መንገዱ ሊረዝም ይችላል። ውጤታቸው፣ ስኬታቸው ግን የተረጋገጠ ነው። በእኔ ጥናት ራሱ ኢንተርቪው ያደረኳቸው ወጣቶች በሙያ ማሰልጠኛ ተቋማት አልፈው ዩኒቨርሲቲ የገቡት በቀጥታ ከትምህርት ቤት ወደ ዩኒቨርሲቲ ከገቡት በተሻለ ጥሩ አመለካከት አላቸው። ስኬት ላይም ናቸው። ከዓመት ወደ ዓመት ጥሩ ፕሮግረስ እያደረጉ ይገኛሉ ማለት ነው። ስለዚህ ቴፍ መግባት በራሱ ወይም የሙያ ማሰልጠኛ ተቋም መግባት በራሱ የመጨረሻ መዳረሻ እንዳልሆነ መረዳት መቻል አለብን። ምክንያቱም ልጆች ቴፍ ገብተው በቂ ዝግጅት ካደረጉ በኋላ ወደ ዩኒቨርሲቲ ይገባሉ። ዩኒቨርሲቲ ሲገቡ የተሻለ ተወዳዳሪ ይሆናሉ ማለት ነው። ሁለተኛው ነጥብ ከቴፍ ጋር ተያይዞ ያለው የእደ ጥበብ ሙያ በስራ ገበያ ላይ በጣም ተፈላጊ ነው። ልጆች ጥሩ የሙያ ብቁነት ወይም ኳሊፊኬሽን ይዘው ቢወጡ አንደኛ ወደ ስራ በቀላሉ ይገባሉ፣ ሁለተኛ ብዙ እዳሻ ሲሸከሙ ህይወታቸውን ይመራሉ ማለት ነው። ምክንያቱም ዩኒቨርሲቲ ስትገባ የአራት ዓመት የአምስት ዓመት የሄክስ እዳ ይዘህ ነው የምትወጣው። ስለዚህ ከዛ አንጻር የቴፍ ተቋማት ጥሩ ሪተርን አላችሁ። ነገር ግን ብዙዎቻችን የአፍሪካ ወላጆች እና አሳዳጊዎች ትክክለኛ ግንዛቤ ያለን አይመስለኝም። ይሄ የኔ ድምዳሜ ብቻ ሳይሆን ኢንተርቪው ያደረግኳቸው የስራ መስክ አማካሪዎች፣ በየትምህርት ቤቱ ያሉ የስራ መስክ አማካሪዎች ያነሱልኝ ነጥብ ነው። ከትምህርት ቤቶች ጋር የተያያዘ ችግርም አለ። እንግዲህ ሶስት የችግሩ ምንጮችን እያነሳን ነው። ከወጣቶቹ ከራሳቸው የሚመነጭ ችግር አለ። ከወላጆች ጋር የተያዘ ችግር አለ። ከትምህርት ቤቶች ጋርም የተያዘ ችግር አለ። ለምሳሌ ብዙዎቹ የጎበኘኋቸው ትምህርት ቤቶች ዘጠኝ ትምህርት ቤቶች በርካታ አፍሪካውያን የሚኖሩባቸው ሰፈሮች ላይ ያሉ ትምህርት ቤቶች ናቸው። ትምህርት ቤቶች ውስጥ ዘር ተኮር ትንኮሳ ይካሄዳል። ዘር ተኮር ትንኮሳ እንደሚካሄድ ብዙዎቹ ኢንተርቪው ያደረኳቸው ወጣቶች ተናግረዋል። ነገር ግን ችግሩ ድርብ ነው። ድርብ ችግር የሚሆንበት ምክንያት ምንድነው? አንደኛ ዘር ተኮር ትንኮሳ አለ ትምህርት ቤት ውስጥ ሁለተኛ ብዙዎቹ ትምህርት ቤቶች ችግሩ መኖሩን አይቀበሉም። እንግዲህ ሁለት ችግር ነው ማለት፣ ችግሩ አለ፣ ግን ችግሩ እንዳለ ደግሞ ያለመቀበል ሌላ ችግር አለ። ለምሳሌ ከሄድኩባቸው ዘጠኝ ትምህርት ቤቶች ውስጥ ሁለቱ ብቻ ናቸው ዘርተኮር ትንኮሳ እንደ ችግር እንዳለ አምነው መፍትሄ ለመስጠት የተንቀሳቀሱ ያገኘኋቸው። ስለዚህ ዘርተኮር ትንኮሳ ከትምህርት ጋር ምን ያገናኘዋል የሚል ሰው ሊኖር ይችላል። ይሄ ሶሲዮሎጂ በትምህርት እንዲሁም በሶሻል ሳይኮሎጂ ሰፋ ያለ ጥናት የተደረገበት ጉዳይ ነው። ምን ማለት ነው? ሰዎች በማንነታቸው ምክንያት ተገለልን፣ በልዩ ሁኔታ ታየን ብለው ሲያስቡ የስጋት ጫና ያጋጥማቸዋል። የስጋት ጫና ውስጥ ያሉ ሰዎች ደግሞ የመማር አቅማቸው ውስን ይሆናል። ስለዚህ ይሄ በኖርዝ አሜሪካን በእንግሊዝም በእስራኤልም የተደረጉ ጥናቶች የሚያሳዩት ይሄን ነው። ስለዚህ የእኛ ልጆችም ትምህርት ቤት ሄደው በማንነታቸው ምክንያት መገለል የሚደርስባቸው ከሆነ ያ የመገለል ስጋት በመማርና በማወቅ ሂደታቸው ውስጥም ጣልቃ ገብተው በደንብ እንዳይማሩ፣ በትምህርታቸው ላይ ትኩረት እንዳይሰጡ፣ ተሳትፏቸው ንቁ እንዳይሆን የራሱ የሆነ እንቅፋት ይሆናል ማለት ነው። ስለዚህ አንዱ ከትምህርት ቤቶች ጋር የተያያዘው ዘር ተኮር ትንኮሳን በአግባቡ ምላሽ ለመስጠት ችግር ነው። ሌላው ከትምህርት ቤቶች ጋር የተያያዘው ችግር ደግሞ ለአፍሪካ ተማሪዎች ወይም ትውልድ አፍሪካ ለሆኑ ተማሪዎች ዝቅ ያለ ግምት የመስጠት ወይም ሎ ኤክስፔክቴሽን ከመምህራን በኩል። ይሄ በጣም ሲግኒፊካንት ወይም በጣም ወሳኝ ችግር ነው። ምን ማለት ነው? ለምሳሌ ልጆች ዶክተር ለመሆን የሚፈልጉ ሎየር ለመሆን የሚፈልጉ ኢንጂኒር ለመሆን የሚፈልጉ ኢኮኖሚስት ለመሆን የሚፈልጉ ልጆች ሃይ ስኩል ላይ የሚመርጧቸው የትምህርት አይነቶች ይወስናሉ። እነዚህ የትምህርት አይነቶችን እንዳይመርጡ በተዘዋዋሪ መንገድ ቢሆን ጫና ይደረግባቸዋል፣ የአፍሪካ ተማሪዎች ምክንያቱም፣ ዝቅ ያለ ግምት ስለሚሰጣቸው፣ ኦ እናንተ እኮ አቅማችሁ አይመጥናችሁም፣ ይህን ኮርስ ይከብዳችኋል፣ ስለዚህ ቀላሉን መንገድ ምረጡ ብለው የአፍሪካ ተማሪዎች ብዙዎቹ ቀላሉን መንገድ እንዲመርጡ ይደረጋሉ። ቀላሉን መንገድ ሲመርጡ ደግሞ አንደኛ፣ ቅድም እንዳልኩ በጣም ተፈላጊና ጥሩ ሪተርን ያላቸውን ኮርሶች እንዳይወስዱ ይሆናሉ። በሌላ በኩል ደግሞ አድርገዋለሁ የሚለውን የጽናት መንፈስ እንዳይለማመዱ ይደረጋሉ ማለት ነው። እነዚህ ናቸው እንግዲህ ሶስቱ ዋና ዋና የችግሩ ምንጮች ብዬ በጥናቱ ለማሳየት የሞከርኩት። ሶስቱ ዋነኛ ትኩረት አቅጣጫዎች አሉ። ተማሪዎች፣ ወላጆችና ትምህርት ቤቶች ሁለቱ አንድ ላይ ተያይዘው፣ በተለይ በተማሪዎቹና በወላጆቹ ጋር ተያያዥነት ያለው ስለሆነ አሁን በእነሱ በኩል የተነሳው ለትምህርት ቸልተኝነት ወይም ደግሞ ወላጆች ከተማሪዎቹ ፍላጎት ይልቅ የራሳቸውን ወጣትነት ህልም ወይም ምኞታቸውን በልጆቻቸው ሆኖ ሆኖ ማየት የመሻት ጉዳዮች ይታያል። እንደገናም ለዚህ በተለይም የእጅ ሙያ ጋር የተያያዙ ትምህርቶችን ወይም ክህሎቶች ላይ ዝቅ ያለ አመለካከት አለ በህብረተሰባችን ዘንድ በአብዛኛው በመጤዎቹ ዘንድ። እነዚህን ችግሮች ለመቅረፍ የእርሶ ምክረ ሀሳቦች ምንድን ናቸው? ምን መደረግ አለበት ይላል? የመፍትሄ አቅጣጫው ምንድን ነው? እንግዲህ የመፍትሄ አቅጣጫው አሁንም የችግሩን ቅደም ተከተል ባየንበት መንገድ ብንሄድ ከወጣቶች ልጀምር። ወጣቶች እኔ የምመለግሳቸው ምክር ቢኖር ምንድን ነው፣ መጪው የስራ ዓለም እውቀትና ክህሎት ላይ የቆመ ነው። እንደምታውቀው አሁን አራተኛው የኢንዱስትሪ አብዮት የሚባለው ዘመን ውስጥ ገብተናል። ያ ማለት ምን ማለት ነው? መጪው የስራ ቦታና የስራ ባህሪ ፍጹም አሁን ከምንሰራውና ከምናየው የተለየ ነው የሚሆነው። ማሽን እና የሰው ልጅ ተናበው የሚሰሩበት ማሽን መልእክት ራሱ ተቀብሎ ራሱ ጄኔሬት አድርጎ ስራ የሚሰራበት ዘመን ነው እየገባን ነው። ስለዚህ በመጪው ዘመን እቁ ተወዳዳሪ ለመሆን የተሻለ ህይወት ለመምራት ትምህርትን የሚወዳደር ሌላ ነገር የለም። በትምህርት ላይ ትኩረት አለማድረግ መጪውን የህይወት መንገድ ማበላሸት ነው ማለት ነው። ምክንያቱም ከአሁን በኋላ ያለው የስራ አለም እስከዛሬ ያየውን ነው አይነት አይደለም። በእውቀትና በክህሎት ላይ የተመሰረተ ነው። ስለዚህ ተወዳዳሪ ለመሆን የተሻለ ህይወት ለመምራት ትምህርት ላይ ልዩ ትኩረት አድርገው መንቀሳቀስ አለባቸው ብዬ አምናለሁ። ሁለተኛው አንዱ እንደዚህ ወጣቶች ጋር ተያይዞ ሰምቶ መመኘት የሚባል ነገር አለ። ሰምቶ መመኘት ማለት በሶሲዮሎጂ ዶክሲክ አስፓሬሽን የምንለው ነው። ምን ማለት ነው? ልጆች በማህበረሰቡ ስመገናና የሆኑ የሙያ ዘርፎችን እኔ እንዲህ መሆን እፈልጋለሁ፣ እኔ እንዲህ መሆን እፈልጋለሁ ሊሉ ይችላሉ። ሕፃን እያሉ ዛስቶኬ ሴከንደሪ ስኩል ከገቡ በኋላ ሁለተኛ ደረጃ ትምህርት ቤት ከገቡ በኋላ ግን ስለሚመኟቸው ነገሮች ስለሚመኛቸው የስራ ዘርፎች የሙያ ዘርፎች በቂ ግንዛቤ መያዝ አለባቸው ብዬ አምናለሁ። ምክንያቱም ሰምተው መመኘት ጥሩ ሊሆን ይችላል። ግን በምኞትና በብቃት መካከል ሰፊ ክፍተት ካለ፣ ምናልባት የማይጭበጥ ላይ አትኩረን በቀላሉ ልንጨብጠው የምንችለው ነገር ሊያመልጠን ይችላል። ስለዚህ ምን እንደ ማድረግ ያለብን ልጆች ሁለተኛ ደረጃ ትምህርት ቤት ከገቡ ጀምሮ ከመምህራቸው እና ከወላጆች ጋር ስለ የሙያ ዘርፋቸው በተከታታይ ውይይት ማድረግ አለባቸው። ያ ውይይት ጠቀሜታው ምንድን ነው? አንደኛ የስራው ዓለም ለውጥ ምን እንደሚመስል ጊዜያዊ አፕዴት ያገኛሉ። ሁለተኛ ብቃታቸውንና ምኞታቸውን እንዲያመዛዝኑ ድጋፍ ይደረግላቸዋል ማለት ነው። ለምሳሌ ዶክተር መሆን የሚፈልግ ልጅ ሳይንስ ትምህርት ላይ ደከም የሚል ከሆነ ወይም ደከም የምትል ከሆነ ወላጅም መምህራንም በሳይንስ ትምህርት የተሻለ ውጤት እንዲያመጣ ወይም እንድታመጣ ድጋፍ ያደርጋሉ ማለት ነው። ስለዚህ ቀደም ብለው ስለ ልጆቹ ብቃትና የሙያ ምኞት ማወቅ አስፈላጊ ነው። በቂ እርዳታ ተደርጎላቸው መብቃት እንዲችሉ ማለት ነው። ወላጆች በዚህ ዙሪያ ላይ በጣም ትልቅ ሚና መጫወት ይችላሉ። ለምሳሌ ትልቁ ስራ በዚህ ዘርፍ በተለይ የአፍሪካ ወላጆች እና አሳዳጊዎች ከትምህርት ቤቶች ጋር የጠበቀ ግንኙነት መፍጠር መቻል አለብን። ከትምህርት ቤቶች ጋር የጠበቀ ግንኙነት ስንፈጥር ስለ ልጆቻችን የትምህርት ጉዞና ዝግጅት ወቅታዊ መረጃ እናገኛለን ማለት ነው። ድክመት ካለ የት ቦታ ላይ ድክመት እንዳለና ምን ማድረግ እንዳለባ በጊዜ ማወቅ እንችላለን ማለት ነው። ልጆቻችን ምኞታቸው ምን እንደሆነም ወደ ምኞታቸው የሚያደርሳቸው መንገድ በምን መንገድ በምን ሁኔታ ማወቅ እንደሚችሉም ከመምህራንና ከትምህርት ቤት ባለሙያ ሰዎች ጋር መመካከር እንችላለን። ስለዚህ ከልጆቻቸው ትምህርት ቤቶች ጋር የጠበቀ ግንኙነት መፍጠር አለባቸው። ይህን ለማድረግ ሁለተኛ ወላጆች አሁንም በፍጥነት ከሚለዋወጠው የስራ ዓለም አንጻር በልጆቻቸው የሙያ ምርጫ ላይ የሚያደርጉትን ጫና በእውቀት ላይ የተመረኮዘ ማድረግ አለባቸው። ምለት እኛ እንደ ወላጅ ብዙ ነገር መሆን እንፈልግ ነበረ። ያልሆነው ነገር ይኖር ይሆናል ልጆቻችንም እንዲሆኑልን የምንፈልገው ነገር ሊኖር ይችላል። ነገር ግን እኛ የምንፈልገውን እነሱ ላይ ከመጫን ይልቅ እነሱ የሚፈልጉት ስም መሆን እንዲችሉ ድጋፍ ማድረግ አለብን። ያን ለማድረግ ደግሞ ከትምህርት ቤቶች ጋር ያለን ግንኙነት ወሳኝ ሚና ይጫወታል ብዬ አምናለሁ። ሶስተኛው ወላጆች ማድረግ ያለባቸው የልጆቻቸውን የትምህርት ሁኔታ መከታተል አለባቸው። ልጆች ከትምህርት ቤት መጥተው ምንድን ነው የሚያደርጉት? የት ነው የሚውሉት? ምን አይነት ድጋፍ ይፈልጋሉ? አቅም በፈቀደ መልኩ ደግሞ ተጨማሪ የትምህርት ድጋፍ የሚፈልጉ ከሆነ በምን መልኩ ማመቻቸት ይችላሉ። እነዚህ ነገሮች በተለይ ከኮሚኒቲው ጋር በመመካከር ኮሚኒቲዎች ከዚህ አንጻር ብዙ ነገር ማድረግ ይችላሉ፣ ማድረግ አለባቸው ብዬ አምናለሁ። ምክንያቱም እያንዳንዳችን ቤተሰቦች ጊዜውን፣ ገንዘቡን አግኝተን ልጆቻችን ተጨማሪ ትምህርት እንዲያገኙ ለማድረግ ችግር ሊገጥመን ይችል ይሆናል ግን ተሰባስበን በኮሚኒቲ መልክ እንደዚህ አይነት ችግሮችን መፍታት እንችላለን። ምክንያቱም አቅሙም አለ፣ ሪሶርስም አለ። በመንግስት ደረጃ የሚሰጡ ሪሶርስ በጀቶች አሉ ይህን ለመደገፍ። ስለዚህ የልጆቻችንን ትምህርት መከታተል አለብን፣ ምኞታቸውን ማወቅ አለብን። ምኞታቸውን ለማግኘት ምን ማድረግ እንዳለባቸው ደግሞ ከትምህርት ቤቶች ጋር ካለን ግንኙነት ጋር በማዋሃድ ወቅታዊ ድጋፍ ማድረግ እንችላለን ብዬ አስባለሁ ወላጆችና ወጣቶች ጋር በተያያዘ ይሄን ነው ማለት የምችለው ከሳሁን ሌላው አንዱ በተለይም ያነሱት በትምህርት ቤቶች ደረጃ ያለው ነው ትምህርት ቤቶች ልጆች ወጣቶችን ለስራም ሆነ ለከፍተኛ የትምህርት ተቋማት ከዛም በኋላ እንደገና ፕሮፌሽናል ወደሆነ የሙያ አስተዋጽኦ ውስጥ እንዲዘልቁ የሚያዘጋጁ ናቸው መሰረት መጣያ ነው። ከዛ አኳያ በተለይ አሁን ቀደም ያነሱት ለተለይም ለአፍሪካውያን ተማሪዎች ዝቅ ያለ አሳሰብ ወይም ማመላከት መኖር አለ። ከዛም በመነሳት ወደፊት የሙያ ምክር በሚሰጡበት ወቅት ብዙ ጊዜ ከፍ ላለ የሙያ ብቃት የሚያበረታታና የሚያነሳሳ ሆኖ አይገኝም። እነዚህን ነገሮች በምን መልክ መቀየር ይቻላል? ያሳሰብ ለውጥ እንዲያመጡ አንዳንዶች ምናልባትም በትክክል ከልባቸው ያ ልክ ነው ብለው አምኖ ሊሆን ይችላል። ሌሎች ደግሞ ሆን ብለውም ሊያደርጉት ይችላሉ። ካለው አመለካከት ካላቸው ከተቀረጹበት አመለካከት አኳያ ይህን አይነት አስተሳሰብ ቀይሮ ሁሉንም እኩል በሆነ ፍትሃዊ በሆነ መንገድ የአፍሪካን ተማሪዎች ከሌሎቹ ጋር ድሎቹ እስካሉ ድረስ እኩል ሆነው ምናልባትም የበለጠም የተሻለም ሆነው ሊሰሩ ይችላሉ። ህልማቸው ነውን ማድረግ ይችላሉ የሚል እሳቤ እንዲያድርባቸው ለማድረግ ምን መደረግ አለበት ይላል። በትምህርት ስርዓቱ ዘርፍ አኳየ በጣም ጥሩ ጥያቄ ነው። አሁን ባሉት ሁኔታ ትምህርት ቤቶች እስከዛሬ ከነበሩበት አንጻር አበረታቸው የሆኑ ስራዎች እየሰሩ ነው። በተለይ የአፍሪካ ወጣቶችን በተመለከተ አንዱ ስራ ምንድነው? ባለፉት ሶስት አመታት ትውልድ አፍሪካ የሆኑ ረዳቶችን ቀጥረዋል። ብዙዎቹ የከፍተኛ ሁለተኛ ደረጃ ትምህርት ቤቶች የነዚህ ትውልድ አፍሪካ ረዳቶች ሚና ምንድነው? ትምህርት ቤቶች ከአፍሪካ ወላጆች እና ታዳጊዎች ጋር ቅርበት እንዲኖራቸው ይሰራሉ። በወላጅና በተማሪዎች መሀል ችግር ቢፈጠር ከትምህርት ቤት ጋር በመሆን መፍትሄ ለማፈላለግ ይሰራሉ። ስለዚህ ከዚህ አንጻር ተዛ ባየኋቸው ትምህርት ቤቶችም ጥሩ ስራ እየሰሩ ያሉ ብዬ አምናለሁ። እነዚህ ትውልድ አፍሪካ ረዳቶች ምናልባት ትምህርት ቤቶች ሌሎችም ትምህርት ቤቶች ፕራይማሪ ስኩል ድረስ ያሉ ትምህርት ቤቶች እንደዚህ አይነት ባለሙያዎች ቢቀጥሩና ልጆች ራሳቸውን የሚመስል ሰው በትምህርት ቤቱ በባለሙያነት ቦታ ቢያዩ ስለራሳቸውም ማድረግ ስለሚችሉትም መድረስ ስለሚችሉበት ቦታም ጥሩ ግንዛቤ ይኖራቸዋል ብዬ አስባለሁ። ሁለተኛው ዘር ተኮር ትንኮሳ ነው። ይህን ዘር ተኮር ትንኮሳ በተለይ እኔ በጣም ካሳዘነኝም በጣም ካሳሰበኝም ጉዳይ አንዱ ችግሩ እያለ ችግሩ የለም ብለው ችግሩ መኖር ራሱ መቀበል የሚያቅታቸው ትምህርት ቤቶች አጋጥመውኛል። እና እኛ እንደ አፍሪካ ኮሚኒቲ ስራ መስራት አለብን እያስባለሁ ልጆቻችን ኮንፍረንት እያደረጉት ነው ችግሩን ትምህርት ቤቶች ችግሩ የለም ብለው የሚያምኑ ከሆነ የችግሩን እልባት ለማግኘት በጣም ከባድ ነው ማለት ነው። ስለዚህ ከዚህ አንጻር ስራ እንሰራለን። እኔም አሁን በግሌ እየሰራሁት ያለ ስራ አለ አይን እንደ ኮሚኒቲ መስራት ያለብን ስራ ብዬ አስባለሁ። ሁለተኛ ነጥብ የመምህርነት ሙያ እንግዲህ በጣም ኮር የሚባለው አሴቱ ወይም እሴቱ ሁሉንም ተማሪዎች በእኩል ላይ ማየት ነው የመምህርነት ሙያ አንዱ ዋና መገለጫ ነገር ግን ተዛዝሮ የባየኋቸው ትምህርት ቤቶች እንዲሁም ወይም ካለመጠ የባረኩላቸው ተማሪ ወጣቶች ያየሁት ሁኔታ ይሄን አያሳይም። ስለዚህ ትምህርት ቤቶች መምህራን፣ ሁሉም ተማሪዎቻቸውን በእኩልነት እንዲያዩ፣ ሁሉም ተማሪዎች ይማራሉ ከሚል መነሻ እንዲነሱ። አንዱ ተማሪ ይማራል አንዱ አይማርም የሚል ግምት ይዘ ከተነሳ ሁሌም የምናደርገው ነገር አድሏዊ ነው። ስለዚህ ሁሉም ተማሪዎቻችን የመማር አቅም አላቸው ከሚል መነሻ ስንነሳ ሁሉንም በእኩል ዓይኔ ማየት በእኩል መንገድ የመርዳት የማብቃት ስራ ላይ እንገባለን ማለት ነው። እና ከዚህ አንጻር በዚህ የዚህ ፕሮጀክት አንዱ ውጤት የሚሆነው በጣም ትውልደ አፍሪካ ወጣቶች በብዛት የሚገኙባቸው ትምህርት ቤቶች መምህራን የመምህራን መምሪያ በማዘጋጀት ነው። እንግዲህ ቅድም እንዳልኩህ ሁላችንም የምናደርገው ኮንትሪቢሽን ይኖራል፣ አስተዋጽኦ ይኖራል። ከዚህ አንጻር እኔ እያደረግኩ ያለሁት ምንድን ነው? በሚቀጥለው ሁለት ሶስት ወር ውስጥ ተዘጋጅቶ የሚያልቅ የመምህራን መምሪያ እየተዘጋጀ ነው፣ እያዘጋጀው ነው። እኔ የመምህራን መምሪያው አሁን ካነሳችው ጥያቄዎች ጋር በቀጥታ የተገናኘ ነው። መምህራን እንዴት ትውልድ አፍሪካን ወይም ደግሞ በአጠቃላይ ከናሳ ማህበረሰብ የመጡ ተማሪዎችን እንዴት ማብቃት እንደሚችሉ መንገዶችን የምናሳይበት ማቴሪያል እያዘጋጀን ነው። እንግዲህ እሱ ስራው ሲያልቅ ለሁሉም ትምህርት ቤቶች ይዳረሳል የሚል ግምት አለኝ። በዛ መንገድ የተወሰነ ቢሆን ለውጥ ማምጣት እንችላለን ብዬ ገምታለሁ። ግን ዋናው ስራ መሆን ያለበት የኮሚኒቲ ስራ ነው። ኮሚኒቲዎች፣ የአፍሪካ ኮሚኒቲ የኢትዮጵያ፣ የኤርትራዊ የሶማሊያዊ፣ የሱዳኑ፣ በጠቅላላ የአፍሪካ ኮሚኒቲ በያሉበት ተደራጅተው የሎቢ ስራ መስራት ያለባቸው ትምህርት ቤቶች ላይ። እኛም ደግሞ የካውንስል ሜምበር ከሆን የቦርድ ሜምበር ከሆን ትምህርት ቤት ፓሬንት ካውንስል ውስጥ ፓርቲስፔት የምናደርግ የምንሳተፍ ከሆነ በዛም መንገድ ሀሳባችንን መግለጽ እና ትምህርት ቤቶች በተለይ ዘር ተኮር ትንኮሳን እንደ ችግር አይተው ወቅታዊና ተገቢ ምላሽ እንዲሰጡ ማድረግ እንችላለን የሚል ነው አሁን የያዝኩት አቋም። ዶክተር ተበጀ ሞላ በዲከን ዩኒቨርስቲ የትምህርት ፖሊሲና ማህበራዊ ፍትህ ጥናት ተመራማሪ፣ ስለ ቃለ ምልልሱ እናመሰግናለን። በጣም አመሰግናለሁ ካሳሁን ጊዜ